ግሩም የቀድሞ የየመን ፕሬዝዳንት ያሊ አብደላ ሳልህ ኃይሎችና ደጋፊዎቻቸው የሁቲ አማጽያን ፍጥጫ ላይ መሆናቸው ይነገራል። ሆኖም ሳልህ በአሁኑ ጊዜ ምንም አይነት ግጭት የለም ሲሉ አስታውቀዋል። ትናንትና አንድ የሳልህ ታማኝ ኮሎኔልና ሁለት አማጽያን ከተገደሉበት ከዛሬ አስር ቀኑ ግጭት በኋላ አሁን ፍጥጫው በምን ደረጃ ላይ ነው የሚገኘው? ከአንድ ታማኛቸውና ከሁቲዎቹ ታጣቂዎች መገደል በኋላ ነው ግጭቱ በይፋ ወደ አደባባይ የወጣው ከዛ በኋላ በተደጋጋሚ ሀዳ ዙቤሪ፣ ወይንም ሰበይን ጆላስ ባህን የሚባሉ ቦታዎች ላይ እዚሁ ከተማ ውስጥ ማለት ነው። ተኩስ በሙሉ የከፈቱበትና የተመታቱበት ሁኔታ በሙሉ ነው ያለው። ፕሬዚዳንቱ ትናንትና ስሜታቸው በሙሉ ተኩላሽቶ ነው ያየሁት ማለት እችላለሁ። ምንም አይነት ነገር የለም፣ እንዴት እንደዚህ ነው ምናምን። ግን በቀደምለት ራሱ በራሳቸው ቴሌቪዥን በቀረቡበት ሰዓት እንኳን ከእኛ ጋር አትነካኩ፣ ከኛ ጋር የተነካካ ከዚህ ከከተማ እንኳን አቶቶም ነበር ያሉት። ከከተማው ዳር ላይ ነው የእሳቸው ጎሳዎች የሚኖሩበት ሰናን የሚባለው ያን አካባቢ። መንገዱን በሙሉ ሁቲዎች ዘግተውታል። የእሳቸው ቤት ተከቦል ነው ያለው። መውጫ መግቢያዎቻቸውን ይዘግተውባቸዋል። ከሰናአ ውጭ ያለ ኃይል እንዳይገባ ሰናአን ሁቲዎቹ አጥረውታል። የትላንትና ያሳቸው መልስ ከዛ ጋር እንግዲህ ያው ከመታጠሩና መንገድ ከመዘጋጋቱ ጋር የተያያዘ ነው። ግሩም፣ በኢራን የሚደገፉት ሁቲዎች ከሳህል ሀይሎች ጋር መቃቃራቸው ወደፊት ምን ሊያስከትል ይችላል? በዚያች ሀገር የእርስ በርስ ጦርነት ሊያስከትችል ይችላል ተብሎ ይፈራል። ግን እዚህ አገር ብዙ ጊዜ እንደዚህ አይነት ነገሮች አይከሰቱም። የመጨረሻውን ተናጠለ እርምጃ ያወስዱትና ብዙም ደም ሳይፋሰሱ ምን ሳይሉ ሲረካከቡ ይታያል። አሁንም የታየው እንደዚሁ አይነት ሁኔታ ነው። የቀድሞ ፕሬዚዳንት የሚመኩበት ጦር ወደ ሰና እንዳይገባ ሰና በመታጠሩ ምክንያት ያለው ነገር ወደ ከፋ ሁኔታ ይሄዳል ብሎ ማሰብ አይቻልም ግን አሁን እንደነገርከን በወደ እሳቸው መኖሪያ አካባቢ የሚያመሩ መንገዶችን ተዘግተዋል። አሁን ሚዛን ያጋደለው ወደ እነሱ ይመስላል ግን የመንግስት እንኳን በቆየሁባቸው ጊዜቶች ውስጥ ማየው ያደረሳቸው እንደምንም የቀድሞ ፕሬዚዳንት ነገሮችን እንደምንም አለት አልፈው አልፈው ሌላ ነገር ላይ ሌላ እርምጃ መውሰድን ያውቁበታልና ይህም አሁን የሚገት አይነት ወይም የሚረግብ አይነት ነገር ይመስላል። በሽምግልና ወደ እርቅ አንድ ነን ወደሚል ነገር አሁን እያባበሏቸው ነው ያለው ማለት ይቻላል። በሌላ በኩል ደግሞ በየመን በኮሌራ የተያዘው ህዝብ ቁጥር ከስድስት መቶ አስራ ሁለት ሺህ በላይ መሆኑን የዓለም የጤና ድርጅት አስታውቋል። ባለፉት ሁለት ወራት የወረርሽኙ መስፋፋት ቀንሷል ብሏል ድርጅቱ። እንደው በአሁኑ ጊዜ በየከተሞችና በየመንደሩ የበሽታው ስርጭት ምን ይመስላል? አንተ ባለህበት አካባቢ የሚሆን በቅርብ ርቀት ባሉ መንደሮችና ከተሞች እንዴት ነው? በፊት ጠና ዋናው ከተማ ውስጥ ነበር መነሻው። ምክንያቱም አካባቢዎች ላይ አሁንም ጽዳት የለም። የጽዳት ሰራተኞች ደሞዝ ስላልተከፈላቸው ቆሻሻ አያነሱም። ይህ የሚተኮሰው ኬሚካል ምኑም አለ። ከዛ ከዛ ጋር በተያያዘ የተነሳ ወረርሽኝ ነው። ግን ቀንሷል የሚለው ላይ እስማማለሁ። አሁን ሆስፒታሎች ውስጥ ብትጂ ምንም አይነት የኮሌራ በሽተኛ እዚህ ሰና ውስጥ አይታይም። ከሰና ውጭ ባለው በአሁኑ ሰዓት ወደ ሆዴዳ እና ትዕዝ ነው በጣም በከፋ ሁኔታ ላይ ይሄ በሽታ ያለው ይላል የራሳቸው የጤና ጥበቃ ሚኒስትር መግለጫ። እና አሁን በጣም ሙቀት ወቅት ስለሆነ ወደ አደን አካባቢ እንደዚሁ ከዚህ ከዋናው ከተማ ውጭ ባሉ ቦታዎች ነው። ዋናው ከተማ ውስጥ ነገሮቹ ረግበዋል። ሆስፒታሎች ውስጥም ብዙ በሽተኞች አይታዩም። ግሩም ተክለ ሃይማኖት ከሰና አመሰግናለሁ።